ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ን ይጎብኙ። ፕሮፌሰር ዶክተር አስናቀች ስዩም በበርሊን የቴክኒክ ኬሚስትሪ ፕሮፌሰር ናቸው። በባሌ የኢትዮጵያ የትምህርት ፕሮጀክቶች አስተባባሪ ና ከአዲስ አበባ ዩኒቨርሲቲ ጋር በእውቀት ቴክኖሎጂ ና ታዳሽ ኃይል ላይ ያተኮረ የቴክኖሎጂ ፕሮጀክት አስተባባሪም ናቸው። ዶክተር ጸጋይ ደግነ የምጣኔ ሀብት ተጠባቢ፣ የእውቀት ሽግግር ባለሙያ፣ በዓለም አቀፍ ኩባንያ የብዝሃነት ሥራ አስኪያጅ ና በዓለም አቀፍ የስፖርት ማኅበራት ውስጥ በአመራርና ሥነ ምግባር ኮሚሽን ምክትል ፕሬዚደንት ናቸው። ለዛሬው ቃለ ምልልሳችን መነሻ የሆንን በጀርመን ኢትዮጵያውያን ማህበረሰብ አባላት ጋር በመሆን ለጀርመን ቻንስለር አንጌላ ሜርክል የሕዳሴ ግድብን አስመልክተው የላኩት ደብዳቤ ነው። የደብዳቤውን ፋይዳ አስመልክተው ይናገራሉ። በጣም አመሰግናለሁ ይህን እድል ስለሰጠኝ። የተነሳሳንበት ምክንያት ምንድን ነው? ብዙ እኔ ጋዜጠያ በጣም አነባለሁኝ ኢንተርናሽናል ጋዜጣዎች፣ ኢንተርናሽናል ሜጋዚንስ ስፔሻሊ ፖለቲክስ እና ሳይንስን በተመለከተ እዛ ሳነብ ብዙሀኑ ጋዜጠኛ ሚዲያ የሚያቀርቡት ስለ ኢትዮጵያ እና ስለ ኢጂፕት ገርድን በተመለከተ ኢጅፕትን እንደ ቪክቲም ሀይለኛ ቪክቲም ተደርጎ ኢትዮጵያ ደግሞ ምንም ፖዘቲቭ ኢፌክት እንደሌለው ኔጋቲቭ ተደርጎ በጣም ነው ሪፖርት የሚደረገው። እዚህ ላይ እስቲ አንጀላ ሜርክል ፖለቲከኛ ብቻ ሳትሆን ሳይንስ ላይ ቤዝድ ያደረገች ፖለቲከኛ ናት። ስለዚህ ሪኖብል ኤነርጂን ቴክኖሎጂውን ታውቀዋለች። ክፋት እንዳልሆነ ጥቅም እንደሆነ ቴክኖሎጂውን ለሚያውቅ ሰው ቀላል ነው አንደርስታንድ ለማድረግ ስለዚህ፣ ለእሷ ዳይሬክት አድሬስ አደረግን ማለት ነው። ይሄን በተመለከተ ፌርነስን፣ አትሊስት ኤቪደንስን፣ ፊገርስን፣ ነምበርስን አስተንትን ቤዝድ አድርገን እሷ እንድትረዳልን ለሌላው ሚዲያ ደግሞ እንደዚሁ ለማስተላለፍ ከመጀመሪያው ጀምሮ ይሄ ነበረ። መጀመሪያ አላማችን ዶክተር ጸጋዬስ ይሄ አሁን እንደጠቀሰው ቻንስለሯ ይህንን እንዲረዱ ግንዛቤ እንዲጨብጡ ለማድረግ ነው አንዱ የግልጽ ደብዳቤው አላማና ግንዛቤ ከጨበጡ በኋላስ ከጀርመን መንግስት ምን አይነት የአቋም ድጋፍ ወይም ደግሞ ከዛ በተጨማሪ ሌላ ታካይ የሆነ እገዛ ለማግኘትስ እሳቤ አለ? ደብዳቤው ጽሁፍ ጀርባ ፕሮፌሰር አስናቀች እንደገለጹት መጀመሪያ አላማው አንጌላ ሜርክል ላይ ስታቸውን አድሬስ ማድረግ ነው፣ ግን ምንድን ነው መንገዱ ነው አላማው እንደሚባለው ይሄንን በምናቀርብበት ሰዓት እዛ ላይ በኮፒ የተቀመጡ ብዙ ሰዎች አሉ እና የሪፑብሊክ ፕሬዚዳንት ጀምሮ የአውሮፓ ኮሚሽን ፕሬዚዳንት፣ የተለያዩ ፓርቲዎች በጀርመን የሚገኙ፣ የጀርመን የተለያዩ ሚዲያዎችን እነሱን በሙሉ አዳርሰናል ማለት ይቻላል። ልከንላቸዋል። አሁንም እየላክን ነው፣ አድራሻቸውን ስናገኝና ይህንን ደብዳቤ በመጣፉ ብቻ ስለ ኢትዮጵያ የበለጠ እውቀትና ግንዛቤ እንዲኖራቸው ስለ ገርድ ስለሚሰራው የበለጠ አስተያየትና ግንዛቤ እንዲኖራቸው በጀርመን ያለውን የተዛባ አስተያየት በአጠቃላይ በሜዲያው ብቻ ሳይሆን በጀርመን የሚገኘው አስተያየት ብዙ ጊዜ እንደምንለው እንደውም ናይል ወንዙ ከላይ ከሜዲትራኒያን በግብፅ አድርጎ ወደ ኢትዮጵያ የሚፈስ የሚመስላቸው ብዙ አሉ እና ይህንን ለማረም የሚቻልበትን ነው። አንደኛው ሁለተኛ ደግሞ እንግዲህ አንዳንድ ለውጦችን ለማየት ተስፋ አለን። በዚህ የተነሳ የሚሰሩ ሪፖርቶች፣ የሚቀርቡ ዘገባዎች እውነትን እያያዙ ባላንስ እንዲሆኑ ኢንፎርሜሽን እያያዙ እንዲመጡ የሚያበረታታ ነው ብለን ነው የምንገምተው። ዋናው እሱ ነው። ዋናው የአንጌላ ሜርክል መልስንም እየጠበቅንም ቢሆንም ከዛ በተጨማሪ ግን ሌሎችንም ለማነሳሳት እና በዚህ ላይ አወነስ እንዲኖራቸው ጭምር ነው። ፕሮፌሰር አስናቀች ቅድም እንዳነሱት እዚህ መግለጫ ደብዳቤያችሁ ላይም እንደጠቀሳችሁት በአብዛኛው ሚዲያ ወገንተኝነትን በመያዝ ግድቡ መጥፎ ውጤቶችን የሚያስከትል ነው በማለት ለግብፅ ለግብፅ የግድቡ ግንባታ እጅግ ጎጂና የአካባቢ ነዋሪ ኑሮ እንደሚጎዳ ተደርጎ ይቀርባል ብላችኋል። ይህ የሆነው ለምንድን ነው? በኢትዮጵያ በኩል ያለውን የአባይ ግድብ ባለቤት ምንጭ መነሻ ሆና ከዛም ባሻገር ከቶሆንም ለበርካታ ሺህ ዓመታት ተጠቃሚ ሳ ቶ በገዛ ውሃ ያለችው በተቃራኒ እስካሁን እንዳውም በጉዳት ደረጃ የምትገኘው ኢትዮጵያ ሆና፣ በሌላ በኩል የምዕራቡ ዓለም አብዛኛው ጋዜጠኞች ዶክተር ጸጋይም እንዳክሉት ሌሎች ተጽዕኖ አሳዳሪ ግለሰቦችም ጭምር ግብፅን ተጎጂ አድርገው ወደዛ ሊወግኑ የቻሉበት ምክንያት ምንድን ነው ይላሉ። ያ እኔ እንደማስበው ሁለት ፋክተሮች አሉ። አንዱ ከአንዱ ፋክተር ጋር ደግሞ በጣም የተያያዘ ነው። አንደኛው ፋክተር ምንድን ነው? ላክ ኦፍ ኢንፎርሜሽን ነው። ምንድነው? ላክ ኦፍ ኢንፎርሜሽን የሆነበት ምክንያት አሁን ኢጂፕትን እና ኢትዮጵያን ፍትያ ወደ ስናወዳድር ፖለቲካል ኢንፍሉንስ ኢጂፕት ጂኦ ፖለቲካል ኢንፍሉንስ ለዓለም በተለይ ለዌስተርን ፓርት ኦፍ ወርልድ ላይክ ኢሮፕ እና አሜሪካ ትልቅ ኢንፍሉንስ ነው ያላት። ከአፍሪካ አይ ቲንክ ኢፍ አይ ዶን ሚስቴክን ኢጂፕት ናት ጂኦ ፖለቲካል ኢንፍሉንስ ያላት። ስትራቴጂካል ፕሌስ ናት ለአሜሪካን ቢሆን ለኢዩን ቢሆን በጣም ስትራቴጂካል ፕሌስ ናት እና በዛ የተነሳ ኢጅፕት አድቨርታይዝመንት አያስፈልጋትም። እኔያውም በቅርቡ ጀስት ቱ ትራይ ጀስት አዘ ቴስት ሳይንቲስት ነኝ፣ ይህን እንወደዋለሁ። ሕፃናት የጀርመን ልጆችን ጠየቅኳቸው። ኢትዮጵያ ታውቃላችሁ ወይ ስላቸው ምንም የሚያውቁት ነገር የለም። ኢጅፕት ስላቸው ግን ኢሚዲየትሊ ፋራኦን፣ ፒራሚድ ማአት መልስ ነው የሚመልሱል የጀርመንን ህዝብ እንዳለ አጠቃላይ ብትገምት ብትጠይቅ ኢጅፕት የቱሪስት ሀገር ናት ብዙ ጀርመኖች ወደ ቱሪስት ሄደ ወደ ኢጅፕት ይሄዳሉ ብዙ ኤሮፒንስ አሜሪካንስ ኢትዮጵያ ውስጥ ይመጣሉ ግናት ሴንሰች ላርጅ ነምበር እና አገሪቷ ኢጅፕት በጣም ትታወቃለች ኢጅፕት ሎቢ አያስፈልጋትም ኢትዮጵያ ግን ኢንፎርሜሽን አልተሰጠም ስለ ኢትዮጵያ። ኢትዮጵያ ሁሉ ጊዜ አሶሴትድ የምትሆነው እግዚአብሔር ይመስገን፣ እንደውም አሁን በፖዘቲቭ እየታየች ናት፣ በፖዘቲቭ ኢንሴንስ ኢኮኖሚካል ዴቨሎፕመንት። ብዙ ጊዜ በኔጋቲቭ ኢሜጅ ነው ያላት ኢትዮጵያ። በዛ ምክንያት ኢጅፕት ሞር ፖፑላር ናት፣ ኢትዮጵያ ግን ያን ያህል አይደለችም። ይሄን ፋክተሮች ተጨማምረው ላክ ኦፍ ኢንፎርሜሽን አለ፣ ላክ ኦፍ ኖውሌጅ አባውት ኢትዮጵያ ዶክተር ጸጋዬ ያለው እንደውም የሚፈሰው ናይል ከኖርዝ ወደ ሳውዝ ነው። ይሄ እንግዲህ ላክ ኦፍ ኖውሌጅ ነው። ያሳዝናል። ግን አይ ዶንት ቲንክ ሚዲያውም ለኢጅፕት ፐርፐዝሊ ለማገዝ ሳይሆን ኢንፎርሜሽኑ የላቸውም። እኔ አሁን ያሳዘነኝ ምንድን ነው አንዱ ያተነሳሳንበት ምክንያት ኖውን ፕሮሚነንት የሆኑት ኒውስ፣ ኒውስሌተርስ ሚዲያስ ተራ አይደሉም። በጣም ሪሰርች የሚወዱ የጀርመን ሚዲያስ ጥሩ ኢንፎርሜሽን የላቸውም። እኔ ሴንስ ኔጋቲቭ አይደለም ያላቸው የላቸውም ኦልሞስት። እና ይሄ ማዳላት ሳይሆን ሞር ላክ ኦፍ ኢንፎርሜሽን ላክ ኦፍ ሪሰርች ነው። ኢጅፕትን እንደሚያውቋት ኢትዮጵያ ሙስ ሄደው ገርድን አይተው ገርድን አይተው ስለ ገርድ ገቨርንመንቱ አለ ከሚሉ ራሳቸው ሪሰርች አድርገው ሪፖርት ቢያደርጉ ይህ ሁሉ ነገር አይመጣም ነበረ። እኛ እና እኛ ደግሞ ምንድን ነው ሪስፖንሲቢሊቲ ተሰማን። አትሊስት ኢንፎርሜሽንን ይሄ ላክ ኦፍ ኖሌጅን ላክ ኦፍ ኢንፎርሜሽንን ጋፕን ለመሙላት የጣርነው። ለዚህ ነው በዚህ ኦፕን ሌተር ቱ ቻንስለር ኦፍ ጀርመኒ ከዚህ ባሻገረ ሳይሆን ፕሮፌሰር አስናቀች እንዳነሱት አንዱም ለግብጽ ሆን ብለው ምዕራቡ ዓለም ወደዛ ለማድላት ሳይሆን ቀደም ካለው ከታሪካዊው ጋራ በተያያዘ መልኩ በርካታ ፎርሜሽኖች በየቦታው ተሰራጭተው ስለሚገኙ ነው። በእኛ በኩል ግን የመረጃ እጥረት መኖሩ ያ ሚዛኑ ወደ ግብጽ እንዲደፋ አድርገዋል ብለዋል። ይህንን ለመክላት አንድ የእናንተ ደብዳቤ አንድ ጅምር ነው። በግል በእናንተ በኩል ከዚህ ባሻገርስ በኢትዮጵያ መንግስት በኩል በጀርመን የሚገኙም ሆነ በመላው ዓለም ተበትነው ባሉ የኢትዮጵያ ማህበረሰብ አባላት ዘንድስ ምን መደረግ አለበት? ኢትዮጵያን ገጽታ ለማጉላት ታላቁ ህዳሴ ግድብን ፋይዳ አጉልቶ ለማሳየት በቅድሚያ ሁለቱን አገሮች እንኳን ብናይ ግብፅና ኢትዮጵያን ከነዚህ ያሉትን ዲያስፖራ የተባለውን እንቅስቃሴ እንኳን ስናይ ግብጽ ዘጠኝ ሚሊዮን ዲያስፖራ ነው በዓለም ላይ አላት። እጅግ በጣም ተጽዕኖ ፈጣሪዎች ናቸው። በአረቡ ክፍለ ዓለምም ካየን ግብጾች በተለያየ መስክ ላይ በተለያየ ቦታ ላይ የተቀመጡ ናቸው። አውሮፓ ውስጥ ብቻ ወደ ሶስት መቶ ሀምሳ ሺህ የሚጠጉ ግብጾች ናቸው ያሉት። ሪሜተንስን ካየ ነው እንግዲህ ሀያ አምስት ቢሊየን በአመት በመላክ ከህንዶች ቀጥሎ ያሉት ትልቅ ከአፍሪካ መጀመሪያዎቹ እነሱ ናቸው ግብጾች። ግብጾች እንደ ኢትዮጵያ ሳይሆን እኛ ሁሉ ጊዜ እንደምንጠይቀው ሳይሆን ኢትዮጵያ የዲያስፖራ የሚባለው ጥምር ዜግነት ያለበት ሀገር ነው። በሀገራቸው ማንኛቸውም ፖለቲካና ኢኮኖሚያዊ ምህዳር ውስጥ ገብቶ መሳተፍ የሚችሉ ናቸው እና ግብጾች እውነትም ይሁን ወይም ውሸትም ይሁን የተለያየ ነገርም ቢሆን አንድ ላይ ለሀገራቸው መቆም ይችላሉ። ቢግ ፒክቸር ትልቁን ምስል ይዘው ነው የናይል ልጆች ብለው ራሳቸውን ለዛ የሚቆሙት። እኛ ደግሞ በተቃራኒው ካየነው አላስፈላጊ በሆኑ ጭቅጭቆችን አሁን እንደውም በምናየው አንድ ሁነን ለሀገራችን ወይም ለመጣንበት ሀገር ለዛ ጥቅምና ትልቁን ምስል ከፊታችን እያጣን የምንገኝባቸው ነገሮች አሉ። አንድ ለማምጣት በጣም በጣም የሚከብድ ነገር ነው። ግን በእርግጥ አሁን ይህንን እርዱን ብለን ጥሪን ባቀረብንበት ሰዓት በጣም በሚገርም ፍጥነት በሰዓታት ውስጥ እንዶ ዘገየ ቢባል በአንድ ቀን ውስጥ ነው መልስ ያገኘው ነው። እና ይህ ነገር እንግዲህ በጣም ምን ያህል የኢትዮጵያ የኢትዮጵያን ሌላውን ነገሮች ወደ ጎን በመተው ከተለያዩ ቦታዎች ከተለያዩ ኃላፊነት ላሉ ሰዎች ናቸው እዚህ ላይ እንግዲህ የተሳተፉት። ይሄ ደግሞ ወደ የት ነው የሚወስደን? የእኛ ቅድም እንዳልኩት አላማችን መንገዱ ነው እንዳልነው ሌሎችም በሌላ ሀገር የሚኖሩ የኢትዮጵያ የውጭ በሚኖሩ ኢትዮጵያውያኖችም ይህንን በመከተል ተጽዕኖ መፍጠር የሚችሉበትን ሁኔታ በዛም ለማሳየትም ይረዳል እና ልክ እኛ ይህንን ጀምረን እያዘጋጅን ባለንበት ሰዓት እንዲሁም የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ገዶ አንዳርጋቸው መግለጫ ሲሰጡ ነበር እና በውጭ የሚገኙ የዲያስፖራ አባላት በሚኖሩበት ሀገራት ለሚገኙ ማህበረሰብ መንግስት አካላቶች እንዲያስረዱ እዛ ላይ የህዝብ ግንኙነት ስራ እንዲሰሩ የሚለውን ነገር ሰምተን ነበር እና በጣም ነው የገረመን፣ ማለት እኛ በዚህ ፕሮሰስ ላይ ያለን እንደዚህ አይነት ነገር በመሆኑ እና እንግዲህ፣ እስከዛሬ ድረስ በዚህ ላይ የኢትዮጵያ መንግስት ከዚህ በፊት የነበረው የደከመ ይመስለኛል። አሁን ነው እንግዲህ፣ ግጭት መጣ ሲባል፣ ችግር መጣ ሲባል ነው ሁሉም መፍጠን የጀመረው። እዛ ላይ ያለውን በማስተካከል አሁን ብዙ ፍጥነቶች ብዙ አዳዲስ ነገሮች እየተሰሩ እያየን ነው ያለ። ነው እንግዲህ ይህንን ዳኩትን ይህንን እንደ ምሳሌ በመውሰድ ገና ገና ብዙ የሚሰራ ነገር ያለ ይመስለኛል። እያንዳንዳችን አንድ ቢግ ፒክቸር አንድ ምስል ይዘን ማሳመን ስራ በተለያየ መልኩ መስራት ያለብን ይመስለኛል። አሁን እንዳነሱት በተለይ ግብጾች ወደ ዘጠኝ ሚሊዮን ያክል ከውጭ ነዋሪ ዜጎች ያላቸው ብለዋል። እስራኤሎች በራሷ በሀገረ እስራኤል የሚኖሩት አምስት ሚሊዮን ተኩል በላይ ናቸው። በውጭ ምናልባት እስከ ሰባት ሚሊዮን ያክል የሚደርስ ነው ቁጥራቸው። የቁጥራቸው አነስተኛ ሆኖ በዓለም ላይ ያላቸው ተጽዕኖ ግን እጅጉን እየበዛ ነው። የቁጥር ብዛትና ማነስ ወይስ ጥራት ነው የበለጠ ተጽዕኖ ለማሳደር የሚችለው? ቅድም እንዳልኩትኝ እስራኤሎቹ ብቻ ሳይሆን ከግብጾች ዲያስፖራም ብዙ የምንማረው እንዳለ ነው። ቅድም ያው የተናገርኩትኝ እና የእስራኤሎችን ደግሞ በምናይበት ሰዓት ይሄ ጥራት ብዛት አብዛኛውን ጊዜ በሪምተንስ ላይ ከፍተኛ ተጽዕኖ አለው። ምክንያቱም በብዛት ገንዘብ ወደ ወደ ሀገራቸው ስለሚልኩ ግን በተለይም ቁልፍ በሆኑ ቦታዎች ላይ ተጽዕኖ የሚያሳድሩ ሰዎች ላይ በተለያዩ የፖለቲካ ምህዳር ላይ ያሉትን ቦታዎች በመያዝ እዛ ላይ ተጽዕኖ ማሳደር ደግሞ ጥራት ነው እና እዛ ላይ እስራኤሎች ከፍተኛ ተጽዕኖ ፈጣሮች ናቸው። ድሮም ጀምሮ በጣም ሆሞጂኔስ የሆነ እንቅስቃሴ ነው የነሱ ያላቸው። ሁሉም ነገር ለሀገራቸው የመጣ ነገር ወደኋላ የሚሉት ነገር የለም። የተለያየም ሀሳብ የላቸውም በሀገራቸው ላይ በውስጥ ያላቸው ላይ ነው፣ በአመራር ደረጃ ላይ ነው እንጂ ትግራይ ዲያስፖራም አይልም ራሱን። ምክንያቱም የትም ኖሩ የትም፣ ያው ዊሾች ናቸው። በዛ ነው የሚያምኑት። እና ለነገሩ ያ ዲያስፖራ የሚለውም ቃል ከነሱ የመጣ ነው። አዎ፣ ከዲያስፖራ የሚባለው ቃልም እኮ እንደው ተጣሞ ኢትዮጵያ ውስጥ ገብቶ ነው እንጂ ዲያስፖራ ማለት እኮ የሚያሰድደው ነገር በጉልበት በኃይል በጦርነት ከዛ ቦታ ለቆ ሂዶ ሌላ ቦታ ሆሞጂኒየስ የሆነ ስብስብ ፈጥሮ የሚኖርን ነው የዲያስፖራ ዴፊኒሽን። በእነሱ ነው የተጀመረው፣ በሞሰስ ጊዜ የመጣውን ነው ያ ተለምዶ። ከዛም በኋላ እንግዲህ ጥቁር አሜሪካኖችም ከአፍሪካ የተወሰዱት በባህርነት የሄዱትም ዲያስፖራ መባል ጀመሩ። እኛም ያንን ወስደን እና ከእስራኤሎች። በተለይም ቁልፍ ቁልፍ ቦታዎች ላይ የእነሱ ሰዎች ስላሉ ያንን የማሳመን ችሎታቸው ከፍተኛ ነው። ለሀገራቸው ወደኋላ አይሉ በምንም አይነት መልኩ ከእስራኤሎች እንግዲህ እኛም ሳልሆን ብዙዎችም የሚማሩት ነው። እንደ እስራኤሎች፣ እንደ ጀርመኖች፣ እንደ ግብጾች፣ እንደ ህንዶች የእነሱ ዲያስፖራ በጣም ጠንካሮች ናቸው። ከነሱ ገና ብዙ የምንማር ይመስለኛል። እኛ አብዛኛው ያተኮረው ነው በሪመተንስ ላይ ነው። በእርግጥም ሀገርን በሚመለከት ብዙ ተጨንቀን የምናደርጋቸው ነገሮች አሉ። ግን ተባብረን አንድ ነን ለኢትዮጵያ ትልቅ ምስል መሳል የምንችልበት ነገር የእጅግ የግድና የሚያስፈልግ ይመስለኛል። ፕሮፌሰር አስናቀች እርስዎ በሙያው ሳይንቲስት ነዎት። በተለይም በታዳሽ ኃይል ላይ የህዳሴ ግድብ ሁሌቱ ተጠናቆ ስራውን በሚጀምርበት ወቅት፣ በተለይም ከኢንቫይሮንመንት እና ታዳሽ ኃይል ከመፍጠር አኳያ የሚያበረክተው አስተዋጽኦ ይኖራል? ያ ኦፍኮርስ በጣም ነው የሚኖረው ሃይድሮፓወር ራሱን የቻለ ታዳሽ ኃይል ነው። ፓርት ኦፍ ሪኖብል ኤነርጂ ነው። ሪኖብል ኤነርጂ ኤነርጂ ሲስተም የኤነርጂ ቴክኖሎጂን ጥሩ ዴቨሎፕ ያደረገ ኔሽን ፒስፉል ነው፣ ኢኮኖሚካሊ ዴቨሎፕ ያደረገ ለሁሉም ደግሞ ሁሉም የሚሳተፍበት ሁሉም የሚጠቀምበት ከሆነ ደግሞ ሞር ፌር የሆነ ሶሳይቲ እንፈጥራለን እና ኢኮኖሚካሊ ኤንቫይሮንመንታሊ ኢን ኤቭሪ ሴንስ ኦል ዚስ ፍሪ ሰስቴነቢሊቲ የሚባሉ ፋክተሮችን የሚይዝ ነው። እኛ ፎከስ ማድረግ ያለብን ሳይንሱን በተመለከተ ለወደፊቱ አንድ ኮንሴፕት አለን። ለወደፊቱ ምክንያቱም የአባይ የአባይ ወንዝ በገርድ ዳም መሰራት በገርድ መሰራት አይደለም ኢጅፕትን አፌክት የሚያደርገው ሞር እንደውም የኢንቫይሮመንታል አስፔክቱ ነው ኢጅፕትንም ኢትዮጵያንም የሚጎዳው። በብሉ ናይል ላይ ያለውን አካባቢ በኢንቫይሮንመንት ፍሬንድሊ በሆነ ወይ ብናስተካክለው እዛ ላይ ብንሰራ በጣም ጥሩ ነው። ይሄ ደግሞ የሚሆነው ከኢጅፕት ሳይንቲስቶችንም ኢንክሉድ አድርገን ኢትዮጵያን፣ ኢጅፕት ቴክኖሎጂስትን ኢንክሉድ አድርገን ኦል ኦቨር ዘ ወርልድ አብረን ኮምባይን አድርገን አሶሴት አድርገን እሱ ላይ ብንሰራ የናይል ወን ለኢጅፕት ፖዘቲቭ ነው እንጂ የሚሆነው ኔጋቲቭ ሊሆን አይችልም። ግን እሱ ላይ መሰራት አለበት፣ ኢንቫይሮንመንት ላይ ምክንያቱም ሃይድሮ ፓወር የራሱን የቻለ ኢንቫይሮንመንት ኔጋቲቭ ሳይድም አለው። ሪኒውብል ኤነርጂ ሶርስ ነው፣ አት ዘ ሴም ታይም ደግሞ ኔጋቲቭ ኢፌክትም አለው። ይህ ኔጋቲቭ ኢፌክት ግን ሁለቱንም ፓራሌል ከተሰራ ኤነርጂ ፕሮዳክሽን ኤንድ ኤንቫይሮንመንታል ፕሮቴክሽን ከሆነ ለወደፊቱ በጣም ትልቅ በጣም ፖዘቲቭ የሆነ ኮንትሪቢሽን ነው የሚሰጠው። ገርድ እዛ ላይ መሰራት አለበት። ኢንቫይሮንመንት አስፔክቱን መረሳት የለበትም። ይህን ደግሞ እኛም አሁን ጀርመን ያለነው ሳይንቲስቶች፣ ኢኮኖሚስቶች አብረን ተያይዘን እነን አሁን ከኢጅፕት ሳይንቲስቶች ጋር ሰራለው። እሱ ነው የወደፊቱ አላማችን። ሁለቱንም ሶሳይቲ የሁለቱንም ቢቻል የሱዳንንም ጨምሮ ኢንቫይሮንመንታል አስፔክት ኦፍ ሱዳን እዛ ላይ መሰራት አለበት ብዬ ነው የምገምተው። ማይ ኦፒኒን እሱ መረሳት የለበትም። አንዱ በተለይም ስጋት ፈጥሮ ያለው አሁን እምቦጭ አረም የጣና ሀይቅ ላይ ስጋት ሆኗል እና ያ በህዳሴ ግድብ ላይ አሉታዊ ተጽዕኖ ሊያሳድር የሚችላል የሚል የስጋት ድምጾች ይሰማሉ። ያንን ይጋራሉ፣ ያ እጋራለሁ። እዚህ ሶሉሽን ቀላል ነው። ይህን ሶሉሽን አሁን ጀስት ሌላ ኢንፎርሜሽን ብሰጡት እኛ አባውት ኤቲ ፎር ሚሊየን የሆነ ፕሮጀክት ፕሮፖዛል አቅርበናል። በጀርመን ሚኒስትሪ ኦፍ አግሪካልቸር ን ኤንቫሮንመንት እዛ ላይ ለመስራት አውት ኦፍ ባዮማስ ባዮ ኤነርጂ ለማድረግ እምቦጭ ፕላንት ባዮማስ ዌት ናቸው፣ ሞይስት ናቸው። ኢትስ ቨሪ ፋንታስቲክ በጣም ጥሩ ፖቴንሻል ናቸው ነው ይሄ ፕላንት ለባዮ ኤነርጂ ፕሮዳክሽን እና ሁለት ነገር ነው ምገኝ የምናደርገው አንደኛው ወንዙን ፕሮቴክት እናደርገዋለን ማለት ወተር ሶርሱን። ሁለተኛው ደግሞ ይሄንን ፕላንት አዘ- ባዮማስ እንጠቀመዋለን ባዮ ኤነርጂ ፕሮዳክሽን ፕሮዳክት እናደርጋለን። ሁለቱንም ፓራሌል ካደረግን እኔ አይ ቲንክ ማች ቤተር ሶሉሽን አይ ዶንት ሲ ዛት። ግን ይሄ እምቦጭ እውነት ነው ኔጋቲቭ አስፔክት ነው ያለው ኢንቫይሮመንት ላይ ወተር ሶርስ ላይ እና እሱ ላይ መሰራት አለበት። እሱን ነው የቅድም ልል የፈለኩት አመሰግናለሁ እንቦጭን ስለጠሩልኝ። እሱ ላይ መሰራት አለበት። እሱ ላይ ነው ልንሰራ የምንፈልገው። ኤሮፒያን ዩኒየን ደግሞ እንደዚህ አይነት ነገርን በተመለከተ በጣም ሰፖርት ያደርጋል። ኤሮፒያን ዩኒየን ኢቨን የጀርመን ገቨርንመንት ራሱ እንደዚህ አይነት ነገር ሰስቴናብል የሆነ ሬኒውብል ኤነርጂ ሶርስ ዩቲላይዜሽን በጣም ነው ሰፖርት የሚያደርጉት። እና አይሆፕ የእኛም ፕሮጀክት ፕሮፖዛል ፖዘቲቭ ከሆነ እዛ ላይ አትሊስት መጀመር እንችላለን፣ እና ማሳየት እንችላለን። እንቦጭ የትም ቦታ ነው ስትሄድ፣ አሁን አዋሳ ሌክ ላይ ብትሄድ፣ የትም ቦታ ላይ እንቦጭ በጣም እየተስፋፋ ነው። ይሄንን ደግሞ ስቶፕ ማድረግ አለብን። ስቶፕ የምናደርገው ኤንቫይሮመንታል ቴክኖሎጂካል ሶሉሽን ኢንትሮዲውስ እናደርግ ብቻ ነው። በጸጋይ አሁን ይህንን ደብዳቤ ለቻንስለር አንገላ ሜርክል ጽፋችኋል። ከዚህ በኋላ ስቀጣዩ እርምጃችሁ ምን ይሆናል ነው ወይስ አስተዋጽኦአችሁ በዚሁ ደብዳቤ ላይ የሚያበቃ ነው? የመጀመሪያው አስተዋጽኦ እዚሁ ደብዳቤ አብቅቷል። ግን ይህንን አብረውን የፈረሙት የእነሱም ደብዳቤ ማለት ነው። እነሱ ፈቃደኝነት እስካለ ድረስ ደግሞ ቀጣይ ነገሮችን አስፈላጊ ሆኖ ከታየ እንቀጥላለን። በመጀመሪያ ደረጃ መልሶችን እየጠበቅን ነው የሚመጡ በጣም በጣም እስካሁን ድረስ የደረሱን መልሶች ያሉ አብዛኞቹ እንግዲህ ደግሞ መልሶች ገና አልመጡልንም። አንጌላ ሜርክል በአሁኑ ሰዓት እንደሚታወቀው የአውሮፓ ሕብረት የወቅቱ ፕሬዚዳንት ናቸው፣ በየስድስት ወር የሚቀየረው በዛ ምክንያት በስራ ተጠምደዋል። በየቀኑም የሚደርሳቸው ወደ መቶ ደብዳቤ ነው። እዛ ጠይቀን ሁለት ሳምንት ያህል ታገሱን ነው ያሉት። እሱን እየጠበቅን ነው። ከሌሎቹ ግን ከጻፍንላቸው ከጋዜጠኞች ወይም ከሌላ ሰዎች የደረሱንም መልእክቶች አሉ። ጥሩ ጥሩ መልእክቶች የደረሱንም አሉ ከኢትዮጵያም የሚኖሩ የደረሱን ለምሳሌ ያህል በዚህ የተረሳው አሁን ቅድም ፕሮፌሰርም እንዳያነሱት የኤንቫይሮንመንታል አስፔክቱን በተመለከተ የሚረሳው ነገር እኛ አሁን ግሪን ሌጋሲ ተብሎ የተጀመሩ ነገሮች በጣም በከፍተኛ ሁኔታ የሚሄደው አንደኛው በኢኮኖሚውና በኢኮሎጂው ላይ ያለው ትስስር ምን ያህል የአባይ መሳካት ግድቡን የሚያምረውን ግድብ ብቻ ማንሳት ሳይሆን እዛ ላይም ተሳትፎ ይኖረናል ማለት ነው። ጋዜጠኞቹ ለጋዜጠኞቹ መልስ መስጠት ለጋዜጠኞቹ ኢትዮጵያ ሲሄዱ የሚሄዱ ከሆን ምን ምን መቅረጽ እንደሚገባቸው በዚህ ላይ እና ቀጣይነትም ያለው አድርጌ ነው የማየው። እንግዲህ እዚህ ላይ ፕሮፌሰር አስናቀች በጀርመን እናንተ ማህበረሰብ እያደረገ ያለውን አስተዋጽኦ ተሞርኩዞ በተቀረው ዓለም ያሉ ኢትዮጵያና ትውልደ ኢትዮጵያውያን የማህበረሰብ አባላት በዚህ አጋጣሚ መልእክቶ ምን ይሆናል በተለይ የህዳሴ ግድብን አስመልክቶ የኢትዮጵያን ገጽታና የአባይን ፋይዳ ከማስተዋወቁ አኳያ ዶክተር ጸጋይ በመጀመሪያ አካባቢ ተናግረውታል። ምንድን ነው ይሄም ሌላውም የኢትዮጵያ ህብረተሰብ ኮሚኒቲ የትም ሀገር ላይ በተለይም ደግሞ ዩኤስኤ ትልቅ ላርጅ ኮሚኒቲ ነው ያለው። ከዛ ውስጥ ብዙ አርቲስቶች አሉ፣ ብዙ ሳይንቲስቶች አሉ፣ ብዙ ኢኮኖሚስቶች አሉ። ስለዚህ እንዲህ አይነቱን ነገር አብሮ ተያይዞ ዩናይትድ ሆኖ ኢንፎርሜሽን መስጠት ራሱን የቻለ ትልቅ ሰክሰስ ነው እኔ እንደማየው ኢንፎርሜሽን ምክንያቱም ኢንፎርሜሽን ነው የሌለው ስለ ኢትዮጵያ እዚህ ሀገር አሜሪካ ማች ሌስ ነው ያለው እንደውም ኢሮፕ ውስጥ ኢንፎርሜሽን ሞር ነው ያለው እንደሚገምተው ከሆነ ስለዚህ ሁላችንም ባለንበት ባለን በተሳተፍንበት ኤሪያ ላይ እንዲህ አይነት ኢንፎርሜሽን ስለ ሀገራችን መስጠት አለብን ይሄ ኢንፎርሜሽን ፌክ ኢንፎርሜሽን ሳይሆን ፋክቱን የሚያሳይ ምክንያቱም እኔ እንደማስበው ከሆነ እኔ የመጣሁት ከገጠር ነው። ከባሌ ክፍለ ሀገር ገጠር ከተማ ትንሽዬ ከተማ ናት። ሁላችንም ተነክተናል። ኢትዮጵያዊ የተባለ በሙሉ እንጨት እናቶች ተሸክመው አንደኛ እንጨቱ መቆረጡ ግሪን ሌጋሲ ይሄ ሁሉ ዛፎች ይቆረጣሉ። ኤንቫይሮንመንት ዲስትሮይድ ይሆናል። አዘ ሴም ታይም ደግሞ ፊዚካል ሜንታል ሄልዝ ላይ ትልቅ ትልቅ ኢፌክት ነው ያለው። ይሄንን እያየን ዝም ማለት የለብንም። በተቻለን መጠን ባለን ፕሮፌሽን ባለን ታለንት ላይ አክሰሱም ደግሞ ያለን ሰዎች እዛ ላይ መሳተፍ አለብን። ኤንቫይሮንመንት ላይ የሚሰራ ኔሽን ሁልጊዜ ያድጋል። አሁን ጀርመንን ብናየው በጣም ትልቅ ነው። ያውም እኮ እነሱ ኢነፋስናን ኢነፍ የሚሉ ህብረተሰቦች ናቸው። አርባ ፐርሰንቱ የጀርመን ኤሌክትሪካል ፓወር ሪኒውብል ኤነርጂ ሶርስ ነው። በ2025 ስልሳ ፐርሰንት ማድረግ ይጀምራሉ። በሀምሳ በ2050 ሀንድረድ ፐርሰንት ሪኖብል ኤነርጂስ እንዲሆን ዴይ አር ኦን ዘ ዌይ። ቆንጆ ነው። ይሄንን እንደ ሞዴል አድርገን ሪኖብል ኤነርጂስ ላይ የሰራ ኔሽን በአሁኑ ሰዓት ሰክሰስፉል የሚሆን ኔሽን ነው። ስለዚህ ይሄ ደግሞ የኮንትሪቢሽን በተለይም ደግሞ እኛ ዲያስፖራ ልበለው ተጠቅሜ ያላቀውም ይሄንን ቃል ዲያስፖራዎች ጥሩ እውቀት ያለን የሳይንሱን የቴክኖሎጂውን የኢኮኖሚክሱን ኤቭሪቲንግ አሶሴትድ አድርገን ሲነርጀቲክ ኤፌክት አሳጥረን ለሀገራችን ኖሃው ትራንስፈር ብናደርግ ቆንጆ ነው ብዬ ያስተላልፋለ ብለ ሁሉንም ሁሉንም ቢቻል እንደውም ጀርመኑ ኮሚኒቲ ከአሜሪካው ኮሚኒቲ ጋር ከአውስትራሊያው እንደገና ደግሞ ኔትወርክ ሰርተን ሞር ሂዩጅ ኮሚኒቲ እንፍጠር ላይክ ኢጅፕቶች እንደሚያደርጉት እንደተባለው። እስራኤሎች አይክን ኮንፊርም፣ እውነት ነው እስራኤሎች እንደዛ ናቸው፣ ኢጅፕቶችም እንደዛ ናቸው። እኛም ደግሞ ማድረግ እንችላለን። በጣም ቀላል ነው። ምንድን ነው የሚፈልገው? ኢንተረስቱ እና ዊሊንግነስ ነው። ሌላ ሁሉ ቀላል ነው። ዩናይትድ ሆነን ለሀገራችን በተሳተፍንበት ሴክተር ላይ ሰፖርት እናደርግ ሀገራችንን ይሄ ነው ጥሪዬ እኔ። ፕሮፌሰር ዶክተር አስናቀች ስዩም የቴክኒክ ኬሚስትሪ ፕሮፌሰር በበርሊን፣ በባሌ ኢትዮጵያ የትምህርት ቤት ፕሮጀክቶች አስተባባሪና የአዲስ አበባ ቴክኖሎጂ ዩኒቨርሲቲ ጋር በእውቀት ቴክኖሎጂና ታዳሽ ኃይል ላይ ያተኮረ የቴክኖሎጂ ሽግግር ፕሮጀክት አስተባባሪ፣ ዶክተር ጸጋዬ ደግነ ኢኮኖሚስት፣ የእውቀት ሽግግር ባለሙያ በዓለም አቀፍ ኩባንያ የብዝሀነት ማናጀርና ና በዓለም አቀፍ የስፖርት ማህበራት ውስጥ በአመራርና ስነ ምግባር ኮሚሽን ምክትል ፕሬዚደንት ስለ ቃለ ምልልሱ